በትግራይ ክልል ምዕራባዊ ዞን ቆራሪት በተባለች ከተማ የተቃውሞ ሰልፍ ያካሄዱ ነዋሪዎች እየታሰሩ መሆኑን ነዋሪዎች ገለጹ። በሁለት ቀን ብቻ ከአንድ መቶ ሃምሳ በላይ ሰዎች መታሰራቸውንም ተናግረዋል። የከተማው አስተዳደር በበኩሉ ታስረዋል ተብሎ የተገለጸው ቁጥር የተጋነነ ነው፣ የሕዝብን ሰላም ለማወክ የሚሰሩ ሰዎችን በመለየት ሕጋዊ የእርምት እርምጃ እየወሰድን ነው በማለት አስታውቀዋል። ሙልጌታ ጽብሀ ዝርዝር ዘገባውን ያሰማናል። ከሰባት ዓመት በላይ የቆየ የመሬት ካሳ ይሰጠን፣ ለግጦሽ የሚሆን ቦታ ይዘጋጅልን፣ እንዲሁም በአዲሱ የከተማ አደረጃጀት የግብርናና ገጠር ልማት አስተዳደር ጽሕፈት ቤት ይዋቀርልን የሚሉ ጥያቄዎች በመያዝ ባለፉት ሁለት ቀናት በትግራይ ክልል ምዕራባዊ ዞን ቆራሪት በምትባል ከተማ ሰልፍ ነዋሪዎች አካሄደው ነበር። ያነጋገርናቸው ነዋሪዎች እንደሚሉት ሰልፍ በማካሄድ ለሁለት ቀናት መንገድ ተዘግተው እንደነበርና በዚህ ሰልፍ የተሳተፉ በተለይ ወጣቶች እየታሰሩ መሆናቸው አንስቷል። አቶ ማሙሽ ገብረም የቁራሪት ከተማ ነዋሪ ናቸው። መብታቸው የጠየቁ ነዋሪዎች እየታሰሩ ናቸው ሲሉ ተናግረዋል። ካሳማ በካሳ ምክንያት ከዚህ ድረስ የደረስነው እኮ በካሳ ምክንያት ብዙ የለም አላገኘም። ምን እንደሆነ ያነ አርሶ የሚበላው ሰው የስኮርም ለስኮር ልማት አልዋለም። ለምን ሰላም አውሰት ወጣችሁ ተብለን ከመቶ ሀምሳ በላይ የሆነ ሰው ታስሯል። በዚህ ህግ ስታየው ህግ አለ ይባላል፣ ግን ህጉ ስትሄድ ስቴት እንደዛ ነው። ወረዳ ስቴት እንደዛ ነው ህጉ ከምን ነው የሚገኝ? እኛ ከምን እንደሆነ እኛ በጣም ግራ የገባ ነው። ሌሎች በከተማዋ የሚገኙ ነዋሪዎች በድምፅ ለማነጋገር ያደረግኩት ጥረት ባይሳካም በሰጦች መረጃ ግን ለወልቃይት ስኳር ፋብሪካ ተብሎ በገጠር ይኖሩ የነበሩ አርሶ አደሮች ከቦታው ተነስተው ከሰባት ዓመታት በፊት ወደ ተመሰረተችው የቆራሪት ከተማን እንደገቡ ገልጸዋል። ነገር ግን ይሰጣቸዋል ተብሎ የነበረ የመሬት ካሳም ለአንዳንዶች ይሰጣቸው ሲሆን፣ ለአብዛኛው ግን እስካሁን ስለቆየብን ተቸግረናል። ብለዋል። በተጨማሪም የግጦሽ መሬት ለከብቶች መዋያ እንዲሰጣቸው ቢጠይቁም እንዳልተሰጣቸው፣ ለእነሱ ተብሎ ተዘጋጅቶ የነበረ መሬትም ለኢንቨስትመንት በመሰጠቱ ተቃውሞ እንዳሰሙ ገልጸዋል። እንዲሁም የገጠር ኑሮ የለመደ ማህበረሰብ ወደ ከተማ ሲገባ ሊቸገር ስለሚችል የግብርና ስራውን የሚያግዝ የግብርናና ገጠር መሬት አስተዳደር ጽሕፈት ቤት በአዲሱ የከተማ አስተዳደር እንዲቋቋም መጠየቃቸው አስታውቀዋል። በትግራይ ምዕራባዊና ደቡባዊ ዞኖች በስፋት የግብርና ስራዎች የሚካሄድባቸው በመሆኑም በከ ተሞችም የግብርና ጽህፈት ቤት እንዲዋቀሩ በክልሉ የወጣው መመሪያ ይፈቅዳል ብለዋል። ያነጋገርናቸው የከተማዋ ነዋሪዎች እነዚህ ጥያቄዎች በጊዜው ስላልተመለሱ ነዋሪዎች ሰልፍ እንደወጡ በዚህ ሁለት ቀንም ደግሞ መንገድ ተዘግቶ እንደነበር ገልጸዋል። በዚህ ሰልፍ ተሳትፏቸዋል በማለት ነዋሪዎች በተለይ ደግሞ ወጣቶች እየታሰሩ እንደሚገኙ ቅሬታቸውን አሰምተዋል። ከከተማው አመራሮች አንዱ አቶ ኪዳነ ማርያም አባይ በሰጡት መልስ ሕዝብ እያነሳው ያሉ ጥያቄዎች ትክክለኛ ናቸው በማለት አምነዋል። እነዚህ ጥያቄዎች ደረጃ በደረጃ እየመለስነን ብለዋል። ጥያቄያቸው በሰልፍ ስለገለጹ ታስረዋል ስለተባሉ ሰዎች መልስ ይሰጡም፣ ከመቶ ሀምሳ በላይ ሰዎች ታስረዋል የተባለው የተጋነነ ነው ብለው፣ መሰረተ ልማት በማውደምና መንገድ በመዝጋት ስራዎች እንዲስተጓጎል ያደረጉ በሕግ እንዲጠየቁ እየተደረገ ነው ብለዋል። ጥያቄዎች ትክክል ናቸው ብለን ነው የተነሳን። ጥያቄዎቹም መመለስ አለባቸው ብለን እየመለስን በአብዛኛዎቹ ተመልሰዋል። የተቀረቱም በጊዜው የሚመለሱ አመራሩ በየደረጃው እየሰራ ነው፣ ከወረዳ ጀምሮ እስከ ክልል። ከዚህ ያልፈ ግን ሁኔታ ወደ አልሆነ ነገር የወሰዱት ወደ ብጥብጥና ወደ አልሆነ መንገድ የወሰዱ መንግስት መሰረተ ልማት የማውደም መንገድ መዝጋት የተሳተፈው እየተሳተፈው አካላት እርምጃ የመውሰድና ስርዓት ላይ የማስከበል ስርዓት ወስደናል። በዚህ የተሳተፉ ሰዎችም የማሻሻ ስራ እየሰራ ነው። በዚህ ውጭ ጥያቄ በመጠየቁ የመልካም አስተዳደር ጥያቄ በመጠየቁ እና እንዲመለስበት በመጠየቁ ያሰርነው ሰውም የለም። በቀጣይ የነዋሪዎቹ ጥያቄ ለመፍታት እንሰራለን ያሉት አቶ ኪዳነ ማርያም ከታሰሩትም የሚፈቱ ይኖራሉ፣ ጉዳያቸው በሕግ እየታየ የሚቀጥልም ይኖራል ሲሉ ተናግረዋል። በተመሳሳይ በትግራይ ክልል ባለፈው ሳምንት ለአራት ቀናት የወረዳ ማዕከል መሆን አለብን በማለት በወጅራት ወረዳ የባህር ጸባ ከተማ ነዋሪዎች ሲያካሄዱት የነበረ ሰላማዊ ሰልፍ እንዲቆም ማድረጋቸውም ነዋሪዎቹ ነግረውናል። በወጅራት ባህል መሰረት በሽምግልና ችግሩን ለመፍታት ወስንናል ብለዋል። ሰልፉም እንዳቆሙት ገልጸዋል። ለአሜሪካ ድምፅ ሙልጌታ አጽብሃም መቐለም